ሊቢያ በእርስ በርስ ግጭት የታመሰች የምትገኝና መሳሪያ በነገቡ በተለያዩ የወንበዴ ቡድኖች ደግሞ የስደተኞችና የጥገኝነት ጠያቄዎችን የሰው ልጅ ሽያጭና ግዢ የሚካሄድባት ሀገር መሆኗን በይፋ መልኩ ተገለጸ። የአፍሪካ ህብረት ሊቀመንበሩ ሙሳፋኪ ማህማት በኢትዮጵያ የሚገኙትን የሊቢያ ሻርጅ ዳፌር ዶክተር ሴዲግ ኤልዌይን አነጋግረው ሀገራቸው የህብረቱን የሰብአዊ መብቶች ደንብና ህግጋት እንድታከብርና ወንጀለኞችን ለፍርድ እንድታቀርብ ገልጸዋል። በዚህ ረገድ የአፍሪካ ህብረት እየሰራ ያለውን በጋዜጣዊ መግለጫቸው ዘርዝረዋል። ሊኒ አፍሪካን ሪያቢሊቴ ሶን ኮሚቴ ኒ የአፍሪካ ህብረት በዚህ ጉዳይ የተመለከተውን የመሪዎቹን ኮሚቴ መርምሮ በአዲስ መልክ አዋቅሯል። ከሁለት ወራት በፊት በብራዛቪል ከተማ በሊቢያ ጉዳይ ላይ ያገባናል የሚሉትን ተጠሪዎች አሰባስቦ ነበር። ነጥረው የወጡትን የሁለቱን ዋና ዋና ድርጅቶች የጋራ ኮሚቴ ተዋቅሮ እየተዘጋጀ ያለው ሰነድ ገና አሁንም ከጫፍ አልደረሰም። Il n'a pas encore abouti. Et ce côté, il faut le ከአፍሪካ ሕብረት ጋር በትብብር መስራት ይጠበቅበታል። ከሊቢያ ጎረቤት ሀገሮች ጋር እንዲሁም በጋራ መስራትና ከሌሎች አጋር ድርጅቶች ጋር አብሮ በመተባበር በሊቢያ የተፈጠረውን ቀውስ ሳይዘገይ መፍትሄ ማፈላለግ የግድ ይላል። የሀገሪቱን አባል ሀገራት ዜጎቻቸውን ከሊቢያ መውጫ መንገድ ያጡትን ወደ የትውልድ ቀያቸው እንዲመለሱ ለማድረግ እንደሚመቻችላቸው ኮሚሽኑ ጥሪውን አሰምቷል። ከአውሮፓ ሕብረት ጋርም ውይይቱ እየተካሄደ ነው። ምክንያቱም ዞሮ ዞሮ ስደት መዳረሻቸው ነውና፣ የአውሮፓ ህብረት በአንዳንድ ተግባራት ላይ የመሳተፍ በጎ ፈቃድ እያሳየ ቢሆንም ለስደተኞችና ጥገኝነት ለሚጠይቁ በር እየዘጉ ነው። ስለዚህ ከአፍሪካ ልዩ ልዩ ተቋማት ጋር በቅርበትና በተቀናጀ መልኩ መስራት ያሻል። ይህም ሆኖ ከተባበሩት መንግስታት ድርጅት ጋርም በዚህ አይነት መልኩ የማስተምርበት ቢኖር በመጀመሪያ የአፍሪካ አባል ሀገራት የቅድሚያ ኃላፊነታቸው ነው። ወሳኙ ደግሞ ራሷ ሊቢያ ከምን ደረጃ ላይ ትገኛለች የሚለውንም ማጤን ያሻል ማዕከላዊ መንግስት የለም በርካታ የታጠቁ ጥቃቅን ቡድኖች አሉ እነዚህም ራሳቸው መሰባሰቢያ ሰፈር ያላቸውና እስር ቤቶች ያሏቸው ናቸው የሰውን ልጅ የሚሸጡና የሚገዙ ገበያ የከፈቱ ናቸው እነዚህን ገበያዎች ስፍራ እንዲያመላክቱ ለሊቢያ መንግስት ድጋፍ ማድረግ ያሻል። ምዝገባ ማከናወንና ወደ የሀገራቸው የሚመለሱበትን ማመቻቸት ነው። በዚህ ጉዳይ ላይ ከአውሮፓውያን አጋሮቻችን ጋር መወያየት አስፈላጊ ነው። እንደምታውቁት ሊቢያ ከ200 ኪሎ ሜትር በላይ የባህር ወደብ ያላት ሀገር ናት። በሰሃራ በኩል ደግሞ በሺህ ኪሎ ሜትር የሚቆጠሩ በረሃማ ወሰን ያላት ናት። በሰላሙ ጊዜ ስንኳ በሊቢያ ይህንን ያህል ወሰን መቆጣጠር አስቸጋሪ ነው። ህጋዊ ያልሆነ የሰው ልጅ ሽያጭ የወንጀል ንግድ ይካሄዳል። በማንኛውም መንገድ ይህን መሰል አካሄድ መገታት አለበት። ጌታቸው ተድላ ኃይለ ጊዮርጊስ ለዶቼ ቬለ ራዲዮ፣ ከአዲስ አበባ